ከሊቢያም ሆነ ከሌሎች የሰሜን አፍሪቃ ሀገራት ወደ ደቡባዊ ኤውሮጳ በተለይ ወደ ጣሊያን የሚፈልሱ አፍሪቃውያን ስደተኞች በመልካም ሁኔታ ይገኛሉ ማለት ያዳግታል። ምክንያቱም ከሰብአዊ እርዳታ ባሻገር የትምህርት የሥራም ሆነ የጤና ጥበቃ እንክብካቤ ስለማያገኙ በተያዝነው ዓመት 2012 እንደ ኤውሮፓ አቆጣጠር ጣሊያን የገቡ ስደተኞች 11000 ሲሆኑ በተለያዩ የስደተኞች ሰፈሮች ታጉረው እንደሚገኙ ይታወቃል። በቅርቡ ሊቢያን የጎበኙ የኢጣሊያን መንግስት ጠቅላይ ሚኒስትር ማሪዮ ሞንቲ ከሊቢያ አቻቸው አሊ ዛይዳን ጋር በተገናኙበት በተገናኙበት ጊዜ የስደተኞች ፍልሰት ለሁለቱ ሀገራት አሳሳቢ መሆኑ ገልጠዋል። ይሁንና በአጽሮተ ቃል ኦ አይ ኤም የሚጠራ ሀገራት አቀፍ የስደተኞች ድርጅት ዋና ዳይሬክተር ሆሴ ኤንግል ኦሮፔዛ እንደገለጡት የሚገርመው የሚፈልሱ ስደተኞች ብዛት ሳይሆን ባህር ውስጥ ሕይወታቸው የሚጠፋ ህዝብ ነው። በጣሊያን የሐበሻ እድገትና ስልጣኔ ኤጀንሲ ዋና ኃላፊ አባ ሙሴ ዝርአይ በቅርቡ ሞልታ ላይ ለችግር የተጋለጡ ስደተኞች ለማዳን የወሰዱት እርምጃ እንዲሁም ጣሊያን ውስጥ የሚገኙ ስደተኞች ችግር ለመቅረፍ ከተባበሩት መንግስታት የስደተኞች ድርጅት ጋር በመተባበር የሚያካሄዱት ጥረት ካለ ጠይቄያቸው ሲመልሱ ቀደም ብለህ ያልከው እነዚህ ሁለት መቶ ሀምሳ ከሊቢያ ተነሶ ወደ ጣሊያን ሲመጡ እነሱ ብቻ ሳይሆን ከእነሱ በፊትም የአንድ ቀን ልዩነት ነው። ሰባ አምስት ሰዎች ባህር ሆኖ ደውሎ፣ እነዛ ለጣሊያን ሀይል ባህር እርዳታ ጠይቀን ሲረዷቸው አድርገናል። ሰባ አምስቱ ወደ ጣሊያን ገብተዋል። እነዚህ ሁለት መቶ ሀምሳ ደግሞ ማልታ ተቀብላ እንደ ዳኑ ነው የምናውቀው ያለው ሁኔታ። እኛ ጥረት የምናደርገው አሁን ጣሊያን እንደገቡ ወይ ማልታ እንደገቡ ምን አይነት ሶሉሽን ወይ ደግሞ መፍትሄ እንክብካቤ እንዲደረግላቸው ከዩንኤችሲአር፣ ከሌሎች ኦርጋናይዜሽን፣ አምኒስቲ ኢንተርናሽናል፣ ከሌሎች ማህበሮች ሆነን ለጣሊያን መንግስት የምንጠይቀው ትንሽ የሚያስፈልገው በሕክምና ደረጃ ቤት፣ የትምህርት እድል እንዲሰጣቸው በኢንቴግሬሽን ፕሮግራም ገብቶ የሚያስፈልገው ነገር ሁሉ እንዲሟላላቸው ብለን ብዙ ጥያቄዎች ያቀረብን ነው። አንዳንድ ነገሮች ለውጥ እየመጡ ነው። ይሄ በጣሊያን ነው የምለው። ለሁሉ የሚሆን አደለም እስካሁን ያለው። አሁን ደግሞ በዚህ የኢኮኖሚ ክራይዚስ ምናምን እያሉ የነበረው ባጀትም ራሱ እጥረት እንዳለ የሚኖሩን ግን፣ አንዳንድ ፕሮጀክቶች ለኢንቴግሬሽን ተብሎ የትምህርት እድል ቋንቋ መጀመሪያ፣ ከዛ በኋላ ደግሞ የእጅ ጥበብ ትምህርት የሚያገኙበት ትናንሽ ፕሮጀክቶች እያደረጉ ነው ግን ለሁሉ ስደተኛ የሚመጣ በተለይ ለነዚህ አሳይለም ጠያቄዎች በቂ ፕሮጀክት አይደለም፣ ለሚመጣ ለውጥ እንዲመጣ ከኢኮኖሚው ችግር አኳያ ደግሞ ብዙ ነገር ገፍተን እንትን ማለት አንችልም። በማልታ ደግሞ ማልታ በብዛት የሁሉ ሰው ማስተናገድ ስለማልችል ሌሎች ኤሮፓያን ሀገሮች እንዲረዱኝ ብላ ስለምትጠይቅ በብዛት እነሱ ወደ ሌላ የኤሮፓያን ሀገሮች ወይ ደግሞ ወደ አሜሪካ ምናምን እንደሚሄዱ ነው የምታደርገው። ስለዚህ የማልታ እንትን ጊዜያዊ ፕሮቴክሽን ነው የሚሰጣቸው ከዛ የሪሰትልመንት ፕሮግራም ተደርጎ ወደ ሌላ ሀገር እንደሚሄዱ ነው የሚደረገው አሁን ፕሮሰሱ ቶሎ እንዲካሄድ ነው የምንጠይቀው ያለው ነው ትናንት እንኳን ራሴ ደብዳቤ ኢሜይል ጽፌ ወደ ዩኔሲያር የማልታ ያለው ስለ እነዚህ አዲስ የገቡ ስለ እነሱም ቶሎ የሚደረገውን ፕሮሰስ ለሪሰትልመንት ፕሮግራም እንዲያገኙ ጠይቄ ያለው እስቲ ተስፋ እናደርጋለን ተክልዝጊ ገብረ ኢየሱስ ለዶቼ ቬለ ራዲዮ ሮም